ባለፉት ሁለት ቀናት ሚያዝያ 19 እና 20 ቀን 2016 ዓ.ም ከክልልና ከፌዴራል መንግስት ከፍተኛ ባለስልጣናት ጋር በመሆን በደሴና ኮምቦልቻ ከተሞች የልማት ጉብኝት ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አስተያየታቸውን የጀመሩት በአማራ ክልል ስላለው የአምራች ኢንዱስትሪ እንቅስቃሴ፣ የጸጥታ ሁኔታና ችግርን በውይይት ለመፍታት መንግስታቸው ዝግጁ መሆኑን በመጥቀስ ነበር። በሌላ በኩል ችግርን በኃይል ለመፍታት የሚፈልግ አፈንጋጭ ሲሉ የጠሩት አካል ትግራይ ውስጥ እንደ እንደሚገኝ ጠቁመዋል። ይህን አካል ወደ ሰላም እንዲመጣ በማድረግ ህዝቡ የበኩሉን ድርሻ እንዲወጣ ምክትል ጠቅላይ ሚኒስትሩ አመልክተዋል። በተለይ በክልላችን ውስጥ ያሉ ታጥቀው መብታቸውን ለማስከበር የተለያዩ ጥያቄ አለን ብለው የሚንቀሳቀሱ ኃይሎች የተወለዱበትን ማህበረሰብ፣ የክልሉን ህዝብ እና የክልሉን ልማት በጣም በከፍተኛ ሁኔታ በመጉዳት ወደኋላ ከማስቀረት ሌላ አላማ የለውም የሚል መልእክት አለ። በዚህ አጋጣሚ የክልሉ መንግስትም የፌዴራል መንግስትም በተለያየ ጊዜ ጥሪዎችን አቅርቧል። በዚህ ጥሪ ተጠቅመው ታቸውንም ማህበረሰባቸውንም ከጥፋት ተግባር እንዲታደጉ እና እንዲህ አይነት ልማታዊ ጉዳዮች ላይ ሁላችንም ተባብረ እንድናተኩር ነው ጥሪ የማቀርበው። ከዚህ ውጭ ለሚንቀሳቀስ አይል ግን፣ ያው የፌዴራል መንግስትም የክልሉ መንግስትም ህግና ስርአትን ለማስከበር ምን ጊዜም ቢሆን ይሰራሉ። ግን የክልሉ ማህበረሰብም አማራ ክልል ብቻ ሳይሆን ሌሎች አካባቢዎችም አልፎ አልፎ የሚታዩ የጸጥታ ችግሮችን እንዲሁም ደግሞ በጎረቤት ትግራይ ያሉ ሕዝቦች በተለይ እንደዚህ በጠመንጃ አፈሙዝ ችግራቸውን ለመፍታት የሚንቀሳቀሱ ኃይሎችን ተው ሊሉ ይገባል። ምክንያቱም ትናንት ከጦርነት ያየነውን ጉዳት አይተናል። ይህንን ጉዳት መልሶ ደግሞ መሸከም ለትግራይ ሕዝብም ለሌላውም የማይጠቅም ስለሆነ በተለይ ከሕዝቡ አፈንግጦ አፈንጋጭ የሆነ አስተሳሰብ ያለውን ይሄ ሁሌ የጦረኝነት አስተሳሰብ ያለውን ሀይ ማለት አለባቸው። መምከር አለባቸው። ወደ ሰላም እንዲመጡ ማድረግ አለባቸው። ትጥቅ መፍታት አለባቸው። መልእክት ይህንን አስተሳሰብ የሁሉም ኢትዮጵያውያን መልእክት ስለሆነ፣ የመንግስትም መልእክት ስለሆነ በዚህ እድል መጠቀም አለባቸው። ካልሆነ ግን ህግና ስርዓት ማስከበር ያው የመንግስት የመጀመሪያው ተቀዳሚ ተግባር ስለሆነ ይህንን አጠናክረን እንቀጥላለን። በምክትል ጠቅላይ ሚኒስትሩ አስተያየት ላይ ምላሽ እንዲሰጡን ወደ ህዋ ጽህፈት ቤት የፕሮፓጋንዳ ዘርፍ ኃላፊ እያሱ ተስፋይ ስልክ ደውለን ብናገኛቸውም ያሉበት ቦታ እንደማይመች ገልጸው መልሰን እንድንደውል ከነገሩም በኋላ ብንደውልም ስልካቸው አልሰራለንም። ይሁን እንጂ ብሔራዊ ደህንነት ምክር ቤት ባለፈው ሐሙስ ባወጣው መግለጫ የህዋ ታጣቂዎች ትጥቅ መፍታት እንዳለባቸው ማሳሰቡን አስመልክቶ ከአሜሪካ ድምፅ ለተጠየቁት አቶ እያሱ በሰጡት ምላሽ ትጥቅ የማስፈታት ማስፈታት ስራው ከዓመት በፊት የተጀመረ ነው ማለታቸው ይታወሳል። አቶ ኢያሱ በዚሁ ምላሻቸው ከአንድ ዓመት በፊት የከባድ መሳሪያ ርክክብ መካሄዱንና ታጣቂዎችም ያለመቋቋሚያ ገንዘብ እንዲበተኑ መደረጉን ጨምረው ተናግረዋል። በአንጻሩ ከኮረም ተፈናቅለው በዋግምራይ የተጠለሉ ነዋሪዎች ህወሀት ሙሉ በሙሉ ትጥቁን አልፈታም፣ ለሌላ ዙር ጥቃት ተዘጋጅቷል በማለት ያመለክታሉ። ተፈናቃዮቹ አሁን ድረስ ኮረም በህወሀት ታጣቂዎች ስር በመሆኗ ወደ ቀያችን መመለስ አልቻልንም፣ ሲሉ ይከሳሉ። ምክትል ጠቅላይ ሚኒስትር ተመስገነ ባለፉት ሁለት ቀናት ጉብኝታቸው ስለ አማራ ክልል ወቅታዊ የጸጥታ ሁኔታ ሲናገሩም ጥያቄ ያለው አካል በየደረጃው የተቋቋሙ አደረጃጀቶችን ተጠቅሞ ችግሮችን በውይይት መፍታት እንጂ ጠመንጃ አማራጭ አይሆንም ማለታቸውን ጽሕፈት ቤታቸው ገልጿል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ